voice of America! ትናንት ከባህር ዳር ወደ ዋግ ህምራ ሰቆጣ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ተገልብጦ የሀያ ሰዎች ህይወት ማለፉን የዋግ ህምራ ብሔረሰብ አስተዳደር አስታወቀ። አስቴር ምስጋናው ዝርዝር አላት። ትናንት ጠዋት ከባህር ዳር ተነስቶ ወደ ዋግ ምራ ብሔረሰብ አስተዳደር ዞን ሰቆጣ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ምሽት ላይ በብሔረሰብ አስተዳደሩ ዳህና ወረዳ አምደ ወርቅ ከተማ አቅራቢያ በምትገኘው ልዩ ስሟ ሚሽ በተባለ አካባቢ በሚገኝ ገደል ውስጥ በመገልበጡ የሀያ ሰዎች ሰዎች ህይወት ወዲያውኑ ማለፉን የዞኑ ምክትል አስተዳዳሪ አቶ ተስፋዬ ገብሬ ገልጸዋል። ምክንያቱ እንግዲህ በውድ የታወቀ አይደለም፣ ግን ምንድን ነው፣ አንዳንድ የሚመጡ መረጃዎች መኪናው እዛ ሲነሳ በየቦታው እየቆመ የሚሰራ መኪና ነበረ ነው የሚሉት። ሁለተኛ በጣም አስቸጋሪ ወጣ ገባ ስለሆነ መንገድ ሊመርጥ ፊት ጎማው ከልቶት ወደ ገደል ገባ ነው የሚባለው። እጅግ በጣም ረጅም ሜትር ያለው ገደል ነው የገባው። አሁን ባለን መረጃ ወደ ሀያ ሰው አካባቢ ነው ህይወቱ ያለፈው፣ የቆሰሉም አሉ

እየተጠራ ያለበት ሁኔታ ነው ያለው። ስድስት ሰዎች በከፍተኛ ደረጃ ቆስለው ስለው በህክምና ላይ መሆናቸውን የገለጹት አቶ ተስፋዬ አንዲት ህጻን ጉዳት ሳይደርስባት ከአደጋው መትረፏን ተናግረዋል። አደጋው ከደረሰባቸው ሰዎች መካከል ተፈናቃዮች እንደሚገኙም ነው ምክትል አስተዳዳሪው የገለጹት። ተፈናቃዮች አሉ፣ መምህራን አሉ። ወደ ስራ ቦታቸው እየተመለሱ የነበሩ መምህራን እና የተለያየ ስራ ያላቸው አሳናት ናቸው። ያደጋው መንስኤ በፖሊሲ እየተጣራ እንደሆነም ምክትል አስተዳዳሪው አቶ ተስፋዬ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።